ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። የቀድሞው የኢዜማ ሊቀመንበር አቶ የሺዋስ አሰፋ ታሰሩ። የዩናይትድ ስቴትስ ሕዝብ ተወካዮች ምክር ቤት በዓለም አቀፍ የወንጀል ፍርድ ቤት ላይ ማዕቀብ ለመጣል ድንጋጌ አሳለፈ። የስፔኑ ካርሎስ አልካረስ የግሪኩን ስቴፋኖስ ሲትሲፓስ ረታ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቀድሞው ኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ሊቀመንበር አቶ የሸዋ ሳሰፋ በሁከት ማነሳሳት ተጠርጥረው በፖሊስ ቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ ሙሉ ብርሃን ለአዲስ ስታንዳርድ አስታውቀዋል። አቶ የሸዋስ በፖሊስ ቁጥጥር ስር የዋሉት ያለ ፍርድ ቤት ማዘዣ መሆኑንና ታስረው የሚገኙትን በሦስተኛ ፖሊስ ጣቢያ እንደሆነ ባለቤታቸው ገልጠዋል። አክለውም በጥርጣሬ ለእስር የበቁት ሚዲያን በመጠቀም ሰው እንዲነሳሳ አድርገሃል እንደተባሉና በምላሹ አቶ የሸዋስ የሚዲያ ባለቤት አለመሆናቸውን ሲገልጡ በፖሊስ በኩል የለኝም ብለህ ፈርም ተብለው መፈረማቸውን ወይዘሮ ሙሉ ብርሃን ተናግረዋል። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የዓለም አቀፍ ወንጀል ፍርድ ቤት ላይ ዕቀባዎች እንዲጣሉ የሚያስችል ድንጋጌን አሳልፏል። ለድንጋጌው ማለፍ የእስራኤል ጠቅላይ ሚኒስትርና መከላከያ ሚኒስትር ላይ የስር ማዝዣ እንዲወጣባቸው በዓለም አቀፉ የወንጀል ፍርድ ቤት ጥያቄ መቅረቡን ተከትሎ ነው። ሪፐብሊካን መራሹ የሕዝብ ተወካዮች ምክር ቤት ድንጋጌውን ያሳልፈው 247 የድጋፍና 155 የተቃውሞ ድምፆችን አስመዝግቦ ነው። በዲሞክራቶች በኩል 42 የምክር ቤት አባላት ድጋፋቸውን ሰጥተዋል። የድንጋጌው ማለፍ ሕግ ሆኖ ለመጽደቅ ይህ የመጀመሪያው መነሻ እንጂ የመጨረሻው ይሁንታ አይደለም። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ያካሄደው የአንድ ሳምንት የምክክር ምዕራፍ መድረክ ተጠናቋል። በአዲስ አበባው የምክክር ጉባኤ ተሳታፊዎች ከተለያዩ የማኅበረሰብ ክፍሎች፣ የመንግሥት አካላት፣ የፖለቲካ ፓርቲዎች፣ ማኅበራትና ተቋማት እንዲሁም ከ119 የከተማዎቹ ወረዳ የተውጣጡ ተጽዕኖ አድራጅ ሰዎችን ያካተተ እንደነበረ ኮሚሽኑ ገልጧል። በተወያዮቹ ተመክሮባቸው ለኮሚሽኑ የተላለፉት አጀንዳዎች ለመጪው የብሔራዊ ምክክር ጉባኤ በግብዓትነት ለመወያያ እንደሚውል የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አራያ ተናግረዋል። አንድ ሳምንት በመከረው መድረክ የእናት ፓርቲና ኢህአፓ ከሂደቱ ራሳቸውን ማግለላቸውን አስታውቀዋል። ሁለቱ ፓርቲዎች ራሳቸውን ከምክክር መድረኩ ያገለሉት ታጣቂዎችን አክሎ የቁልፍ ፓርቲዎች ተካታችነት፣ የፖለቲካ እስረኞች መለቀቅና እየተካሄዱ ያሉ ግጭቶችን በድርድር መፍታትን በቅድመ ሁኔታ በማቅረብ ነው። በሌላም በኩል 11 የተቃዋሚ ቡድኖችን በአባልነት አካቶ የያዘው የተቃዋሚዎች ፓርቲ መድረክ የሀገራዊ ምክክር ኮሚሽኑ የአካታችነት ተግባሩን አልተወጣም ሲል ትችቱን ሰንዝሯል። የጤና ሚኒስትር ማርክ ባትለር ምንም እንኳ ሁለት ሚኒስትሮች ሰዓቱ መረጃዎችን ቢሰጡም መንግስታቸው ተግባሩን በአግባቡ እየተወጣ መሆኑን ገልጠዋል። የመከላከያ ረዳት ሚኒስትር ማትኪዮ ከሚቀጥለው ዓመት ጃንዋሪ አንስቶ ማናቸውም ቋሚ ነዋሪዎች የአውስትሬሊያ መከላከያ ኃይል አባል መሆን እንደሚችሉ በትናንትናው ዕለት የገለጹ ሲሆን ወዲያውኑም በመንግሥት በኩል የሚኒስትሩ መግለጫ ላይ ማረሚያ ተሰጥቶበታል። ለወታደራዊ ምልመራ በቀዳሚነት ብቁ የሚሆኑት የእንግሊዝ፣ ካናዳና ኒውዚላንድ ቋሚ ነዋሪዎች ሲሆኑ የሌሎች አገራት ቋሚ የአውስትራሊያ ነዋሪዎች ጉዳይ ወደፊት የሚወሰን መሆኑ ተገልጧል። በዚህ ሳምንት መጀመሪያ ላይም የኢሚግሬሽን ሚኒስትር አንድሩ ጃይልስ ከኢሚግሬሽን ሚኒስትር እገታ ማዕከል የተለቀቁ ጥገኝነት ጠያቂዎች ላይ የድሮን ክትትል እንደተደረገ የሰጡት መግለጫ የተሳሳተ መሆኑን አምነዋል። የጤና ሚኒስትር ባትለር መንግስታቸው በሁለቱ ጉዳዮች ላይ የተጣራ ማረጋገጫ ፈጥኖ እንደጠየቀ አመላክተዋል። አያይዘውም መልካም ፖሊሲያችንን አስመልክቶ ግልጽነት በተሞላበት መናገር መቻሉ ጠቃሚ ነው። የተወሰኑ እንስሳቱ መረጃዎች ሲገጥሙም በተቻለ ፍጥነት ተበራርተዋል። እናም በሁለቱም ጉዳዮች የሆነው ይሄው ነው ብለዋል። የአውስትራሊያ ንጹሕ ኃይል ምክር ቤት ባወጣው ሪፖርት መንግሥት እና የኢንዱስትሪ አካላት በኒውክሌር ኃይል ላይ በክርክር ጊዜያቸውን ከማጥፋት ይልቅ መጠነ ሰፊ በሆኑ የሶላር ኃይል ፕሮጀክቶች ላይ እንዲያተኩሩ ጠይቋል። የንጹሕ ኃይል ምክር ቤት ዋና ሥራ አስፈጻሚ ኬን ቶንትን የኒውክሌር ኃይል የአየር ብክለትን በአፋጣኝ ይቀንሳል የሚለው አባባል ማረጋገጫ የለሽ እንደሆነና የአየር ብክለትን የመቀነስ እርምጃዎችን ሊያሰናክል እንደሚችል አሳስበዋል። አንድ የበጀት ስሚ ኮሚቴ ለብሔራዊ የአካል ጉዳተኞች ኢንሹራንስ እቅድ በጀት ውስጥ አምስት ፐርሰንት ያህሉ ወይም ሁለት ቢሊየን ዶላርስ እውነተኛና አስፈላጊ ለሆኑ ጉዳዮች እንዳልዋሉ አድምጧል። የኤጀንሲው ሥነ ምግባር ዋና ኃላፊ ጆን ዳርዶ የአገልግሎት ሰጪዎቹ የድጎማውን ተጠቃሚዎች ለአደንዛዥ እጽ መግዣ ጥሬ ገንዘብ እንዲጠቀሙና በማጭበርበር ተግባራትም እንዲሰማሩ ያስገድዷቸው መሆኑን የተመለከተ እንደውሁ ተናግረዋል። የብሔራዊ የአካል ጉዳተኞች ኢንሹራንስ እቅድ በ2025/26 ከ50 ቢሊዮን ዶላር በላይ ወጪን እንደሚጠይቅ ከወዲሁ ተገምቷል። የስፔኑ ካርሎስ አልካራስ የግሪኩን ስቴፋኖስ ሴትሲፓስ በመርታት ለፈረንሳይ ኦፕን ሩብ አጋማሽ አልፏል። አልካራዝ በቀጣይነት ግጥሚያውን የሚያካሄደው የዓለም የወንዶች የሜዳ ቴኒስ ቁጥር አንድ ከሚሆነው ጄኒክ ሲነርጋ ይሆናል። በዚሁ ወደ ውጭ ምንዛሪ ተመናመራልን አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ89 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባና የአየር ጠባይትን ባያ እናሰማለን። ፐርስ ካፊያው ይጨምራል። ዝቅተኛ 11፣ ከፍተኛ 23። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 7 ት ከፍተኛ 18። ሜልበርን ብራ ይሆናል። ዝቅተኛ 10፣ ከፍተኛ 16። ሆባርት ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 14። ካምብራ ብራ ይሆናል። ዝቅተኛ 4፣ ከፍተኛ 15። ሲድኒ ያካፋል። ዝቅተኛ 11 ከፍተኛ 18። ብሪስበን ሊያካፋ ይችላል። ዝቅተኛ 11 ከፍተኛ 20። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 20 ከፍተኛ 30። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 14 ከፍተኛ 26። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የቀድሞው የኢዜማ ሊቀመንበር አቶ የሸዋስ አሰፋ ታሰሩ። የዩናይትድ ስቴትስ ህዝብ ተወካዮች ምክር ቤት በዓለም አቀፍ የወንጀል ፍርድ ቤት ላይ ማዕቀብ ለመጣል ድንጋጌ አሳለፈ። የስፔኑ ካርሎስ አልካራዝ የግሪኩን ስቴፋኖስ ሲትሲፓስ ረታ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።